बहाल मदरक ኤም ደብሊው በመባል የሚታወቀውና በዓለም ከፍተኛ ታዋቂነትና ተወዳጅነትን ያተረፈው የጀርመኑ የተሽከርካሪ ኩባንያ በያዝነው ሳምንት ሰኞ የተመሰረተበትን መቶኛ ዓመት አክብረዋል። ጤና ይስጥልኝ አድማጮች እንደምን ሰነበታችሁ። በጉርጉሮሳዊው 1916 ዓ.ም መጋቢት ሰባት የባየር አውሮፕላን ሞተር አምራች ኩባንያ ሆኖ የተመሰረተው የዛሬው ታዋቂው የጀርመን ተሽከርካሪ አምራች ኩባንያ አንድ መቶኛ ዓመቱን ሲያከብር ዝግጅቱ በተካሄደበት በሙኒክ በሚገኘው የኦሎምፒክ አዳራሽ ውስጥ ሁለት ሺህ እንግዶች ተገኝተዋል። ይህንኑ ዝግጅት ከ30 ሺህ በላይ የሚሆኑ የመኪና አምራቹ የቢኤም ደብልዩ ሰራተኞች ዝግጅቱ ከተካሄደበት አዳራሽ ቅርብ ርቀት ላይ በሚገኘው ግዙፉ ስታዲዮም ለሶስት ሰዓታት በቀጥታ ተከታትለውታል። በእለቱ ዝግጅታችን ስለ ቢኤም ደብልዩ ታሪክና እድገት፣ እንዲሁም በኢትዮጵያ የመጀመሪያ ስለሆነው የጀርመን መኪና አመጣት ታሪክና ያለን መልካም ቆይታ ግዙፉ የጀርመን መኪና አምራች ኩባንያ በጎርጎሮሳዊው 1916 ዓ ም መጋቢት ሰባት የባየር አውሮፕላን ሞተር አምራች ኩባንያ ሆኖ ነበር የተመሰረተው። በ1922 ዓ ም ኩባንያው በመቀጠል ሞተር ሳይክልና የመኪና ሞተሮችን በማምረት ነጭና ሰማያዊ ቀለም ያለው ቢኤምደብሊው የተሰኘውን የአህጽሮት ስሙን ይዞ ስራውን መቀጠሉ ተመልክቷል። የጀርመኑ ቢኤምደብሊው የተሽከርካሪ አምራች ኩባንያ በዓለም ዙሪያ በ14 ሀገራት ሰላሳ የመኪናና የሞተር ሳይክል ማምረቻ ፋብሪካ የተከለ ሲሆን ኩባንያው በአመት 80 ቢሊዮን ዩሮ ገቢ ያገኛል። ኩባንያው አስገድዶ ሰራተኞችንና በናዚ ማጎሪያ ጣቢያ ይገኙ የነበሩ ታሳሪዎችን ጉልበት በዝብዟል የሚለው ጥናት ገሃድ መሆኑ ድርጅቱ ላይ ጥቁር የታሪክ ጠባሳን መጣሉ አልቀረም። በአዲስ የተሾሙት የኩባንያው ስራ አስኪያጅ ሃራልድ ክሮገር በኩባንያው መቶኛ ዓመት የምስረታ በዓል ላይ ኩባንያው በጀርመን ከሁለተኛው የዓለም ጦርነት በፊት በሶስተኛው ስርወ መንግስት ኩባንያው በሺዎች የሚቆጠሩ አስገድዶ ሰራተኞችን ጉልበት መበዝበዙን በተመለከተ ሐዘናቸውን እንዲህ ነበር የገለጹት። በኩባንያው ታሪክ ውስጥ ከባድና አስቸጋሪ ጊዜዎች ነበሩ። እናም ኩባንያው በዚህ ጉዳይ ላይ የተሰማውን ሐዘን ከልቡ ይገልጻል። በጉርጎሪያኑ 1983 ቢኤም ደብሊው እና የጀርመን ታሪክ በሚል በወጣው ጽሑፍ የመኪና አምራቹ ኩባንያ የድሮ ታሪኩን በይፋ በግልጽ ለክርክር ሲያወጣ የመጀመሪያው የጀርመን ድርጅት መሆኑ ነው። የጀርመን መኪና ጥራትና ጥንካሬን ባህላቸው ያደረጉት ጀርመናውያን መለያ፣ በታሪክም ቢሆን ከዓለም ቀዳሚ ቦታን የያዘ ነው ያሉን በጀርመን የመኪና ኩባንያ ውስጥ የሚያገለግሉት ዶክተር ጸጋዬ ደግነህ። እንግዲህ ጀርመን አውቶሞቢል የመኪና ምርት ታሪክ በጣም በጣም ረጅምና በዓለም ቀዳሚው ነው እና በፈረንጆቹ አቆጣጠር በአስራ ስምንት 8 ሰማንያ ስድስት ነው የመጀመሪያው አውቶሞቢል የወጣው እሱም ፍሪድሪሽ ቤንዝ የሚባል ነው። አሁን ካል ቤንዝ መርሴዲስ ቤንዝ እየተባለ በኋላ የምናያቸው መኪናዎች በነ ቤንዝ በሱ ስም የተሰየመ ነው እና አመራረቱም በጣም ትንሽ ነበር። ከዛ ቀጥሎ እንግዲህ በየጊዜው ደግሞ የተለያዩ መኪናዎች ብራንድ እያያዙ መጡ። አሁን የባየርን ሞተር ቢያክ የሚባለው አሁን ቢኤም ደብሉ የሚባለውም እንግዲህ ከመቶ ዓመት በፊት ነው እየተጀመረው እና አመራረቱ በጣም ትንሽ ነበር እና ይህ የመኪና ኢንዱስትሪ በተለይ ሲታይም፣ በአስራ ዘጠኝ መቶ አርባዎቹ አካባቢ በናዚዎች ስልጣን በያዙበት ጊዜ በመንግስት ቁጥጥር ስር ወድቆ ነበር። የመንግስት ንብረት ነበር የሆነው እነዚህ አሁን ስመጥር የሆኑ መኪና አምራቾች በሙሉ ማለት ነው። ከሁለተኛ ዓለም ጦርነት በኋላ ደግሞ እንዳለ የመኪና ኢንዱስትሪዎቹ በብዛት ተደምስሰው ነበር ማለት ይቻላል። ለማምረት የማይችሉበት ደረጃ ላይ ነበር የነበሩት እና አሁን ያንን እንግዲህ እንደገና አጠናክረው በጥቂት ጊዜ ውስጥ ማለት ነው በሰባ አመት ጊዜ ውስጥ እንደገና በዓለም ላይ ቀዳሚነቱን ይዘዋል። አሁን ለምሳሌ ያህል ካየን በአንድ አመት ውስጥ እስከ አስራ አራት ሚሊዮን የሚቆጠሩ መኪናዎች ናቸው የሚመረቱት። አሁን እንደነ መርሴዴስ፣ እንደነ ቢኤምደብሊዩ፣ እንደነ አውዲ የመሳሰሉት መኪናዎች በአመት አዳዲስ መኪናዎችን ማለት ነው በዜሮ ኪሎ ሜትር የሚወጡ ሁለት ሚሊዮን መኪናዎችን ያህል ያመርታሉ እያንዳንዱ ካምፓኒ ማለት ነው። በአጼ ምኒልክ ዘመነ መንግስት በሺ ዘጠኝ መቶ አመተ ምህረት ገደማ ጀርመናዊው ነጋዴ አርኖልድ ሆልዝ ወደ ኢትዮጵያ መኪና ማስገባቱን ሆኖም ግን ከዚህ ቀደም ሲል አጼ ምኒልክ ከእንግሊዝ ሀገር አንድ መኪና አስመጥተው እንደነበር ታሪክ ያሳያል ያሉን በጀርመን የመንጃ ፈቃዳቸውን ያገኙት የመጀመሪያው ኢትዮጵያዊ የነጋድራስ ተሰማ ሸቴ የልጅ ልጅ አቶ ታደለ ይድነቃቸው ተሰማ ሸቴ በመቀጠል እንደዚህ ነው እንግዲህ የኛ የመኪና ታሪክ በሺ ዘጠኝ መቶ አመተ ምህረት በእኛ ሺ ዘጠኝ መቶ በሀያኛው ክፍለ ዘመን ልክ የመጀመሪያ አመት ላይ ለአጼ ምኒልክ መኪና ለማምጣት አርኖልድ ሆልዝ የሚባል ጀርመናዊ ኢትዮጵያ ውስጥ በትልልቅ ኢንቨስትመንቶች የተሰማራ ሰው ነበር። በዛን ጊዜ በወርቅ ማዕድን እና በሌሎች እንደውም ባንክም ጭምር ሀሳብ የነበረው ይመስለኛል። ያ ሰው አጼ ሚኒሊክ ቴክኖሎጂ ይወዱ ነበር። እሳቸውን ለማስደሰት መኪና ይዞ ከጀርመን ለመምጣት ይወስናል እና እንደውም ፎቶግራፏ አለች መኪናዋ አንድ የጀርመን መጽሐፍ ላይ አይቻታለሁ ሲያገኝ በርሊን ቆማ ለሱ ዴሊቨር ሲደረግ ሆቴል በር ላይ ፎቶ አለ። ምን መኪና እንደሆነች አላውቅም። በጥር አስራ አምስት ቀን ሺህ ዘጠኝ መቶ ዓመተ ምህረት ለአጼ ምኒልክ ያችን መኪና ይዞ አዲስ አበባ ይገባል። ነገር ግን ከእሱ አስራ አምስት ቀን በፊት ቤንትሌ የሚባል እንግሊዛዊ ሌላ መኪና ከእንግሊዝ ሀገር ከአንድ ጓደኛው ጋር ይዞላቸው መጥቷል። የመጀመሪያ መኪና የምትባለው ኢትዮጵያ የገባችው የዛ የእንግሊዙ ነ ነገር ግን ከጀርመን ጋር የእኛን የመኪና ታሪክ በጣም የሚያገናኘው የአርኖልድ ሆልድ ነው። ከዛ በኋላ ከነጋድራስ ፓስፖርት እንዳየሁት በየካቲት ሀያ ሶስት ቀን አጼ ምኒልክ ለነጋድራስ አስታጥቄ ወልደ ጻድቅ ለሚባሉ ለሌላ ነጋድራስ እና አንድ ኪዳን ወልድ ደግሞ የሚባሉ ሰውዬ ለሶስቱ በአንድ ወረቀት ላይ ወደ አውሮፓ እንዲሄዱ የላኩበት ፓስፖርት ጽፈዋል። በዛ ተልክ ሄደው ነጋድራት ደግሞ ከሺህ ዘጠኝ መቶ ከሺህ ዘጠኝ መቶ ሁለት ወይም ሺህ ዘጠኝ መቶ አንድ ዓመት አንድ እስከ ሁለት ዓመት ነው የቆዩት። እዛ ቆይተው ጀርመን ሀገር በመኪና መንዳትና በጥገና ለመሰልጠን የመጀመሪያው ኢትዮጵያዊ ሆነው ተመልሰዋል። እሳቸው ሲመጡ ግን ደግሞ መርከብ ላይ ያለ ፎቶ አለ። ወደ አዲስ አበባ ስንመለስ ይላል እዛ ፎቶ ላይ ከጀርመን ሀገር ሌላ ሾፌር ሚኒሊክ ይዘው መጥተዋል ከዛው ከሆልዝ ቤተሰብ ጋር ነው የመጡት እና በዚህ አይነት ነው ነጋድራስ ሄደው የሰለጠሉት እንደ መጡ በቤተሰብ መንግስት የመኪኖች ሀላፊ ሆነው እስከ ሺ ዘጠኝ መቶ ሶስት አመት ህብረት ለአንድ አመት ያህል ሌሎች ኢትዮጵያውያንን በመኪና መንዳት እና ጥገና አሰልጥነዋል ከዛ በኋላ ሺ ዘጠኝ መቶ ሶስት የፍልውሃዎች ሹም ብለው ሺ ዘጠኝ መቶ ሁለት ወይም ሺ ዘጠኝ መቶ ሶስት አጼ ሚኒሊክ ሾመዋቸው ወደ ፍልውሃዎች እሳቸው ሄደዋል እና ጋድራስ ድረስ የዚህ የመኪና ጉዳይ የመጀመሪያነቱ የሚጀመረው በሺ ዘመቶ አመተ ምረት በዛች በሄዱባት ፓስፖርት ታሪክ ነው። ግዙፉ የጀርመን የመኪና ኩባንያ ቢኤም ደብሊው ከሁለተኛው የዓለም ጦርነት በፊት ያለውን ታሪክ ዘግቶ ለወደፊት የሚያቀርባቸውን በደረጃቸውና በጥራታቸው የመጠቁና የረቀቁ የተሽከርካሪ ናሙናዎች በመቶኛ ዓመት ዝግጅቱ ላይ ስለተመልካች አቅርቧል። በሩ ወደ ላይ የሚከፈትና እንደ ኩላሊት አይነት ቅርጽ ያለው በረቀቀ ቴክኖሎጂ የተሰራው ቢኤም ደብልዩ ቪዥን ኔክስት ሃንድረድ የተሰኘው የተሽከርካሪ ናሙና መኪናው ራሱ የሚሄድ አሊያም ደግሞ በሾፌር የሚዘወር አይነት ነው። የዚህ መኪና ናሙና ዋና አቅራቢ አድሪያን ፋን ሆይንዶግ በዝግጅቱ ላይ እንዳብራሩት መኪናው መሪ አለው። ምክንያቱም ሾፌሩ ተሽከርካሪው ወዴት እንደሚሄድ ወይም መሄድ እንዳለበት በራሱ መወሰን እንዲችል ነው። እንደሚታየው መኪናው የውስጥ ክፍሉ በግልጽ በስነስርዓት የተቀመጠ ነው። ሙሉውን የፊት መስተዋት እንደ ስክሪን ልናስበውና ልንጠቀምበት እንችላለን። ተሽከርካሪው ላይ የተገጠመው መስተዋት ድፍን ምንም የማያሳይ ቢሆንም ቅሉ መኪናው የሚሄድበትን መንገድ የሚያሳይ መስመር በስክሪን ይታያል። ሹፌሩ ወደፊት መንገዱ ላይ የሚያጋጥመውን ማንኛውንም እክል ሹፌሩ በአይኑ ከማየቱ በፊት መኪናው ቀድሞ በማወቅ ማስጠንቀቂያን ያስተላልፋል። ይህ አይነቱ ተሽከርካሪ ገበያ ላይ መቼ ይውል ይሆን? ለቢኤም ደብሊው የመኪና ኩባንያ ዋና ተጠሪ ሃራልድ ክሮክ የቀረበላቸው ጥያቄ ነበር። እንደኔ ምኞት ቢሆን ኖሮ ነገ ቢኖር ደስ ይላይ ነበረ። ከዚህ ጋር አያይዘን ግን በመጪው 20ና 30 ዓመታት ጊዜ ውስጥ ይህ አይነቱ ተሽከርካሪ ይኖራል የሚል እምነት ነው ያለው። አንዳንዶቹ የተሻሻሉት የመኪና ቴክኒኮች አስቀድመው ሊመጡ ይችላሉ። ቢምደብሊው የመኪና ኩባንያ ወደፊት አዲስ ቴክኖሎጂን ለማምጣት ትኩረት ላይ ነው። በጀርመን የመኪና አምራች ኩባንያ መርቸዲስ ቤንዝ ውስጥ የሚያገለግሉት ዶክተር ጸጋይ ደግነህ የመኪና ጥራት እጅግ መሻሻሉን ይገልጻሉ። አሁን ሁሎችም መኪናዎች ባህሪያቸው እየተመሳሰለ ነው የመጣው እንደ ውጫቸው ካልሆነ በስተቀር ውስጣቸው የመኪና ባህሪያቸው አንድ አይነት እየሆነ ስለመጣ አሁን ያለው ነገር እንዴት ርገን ነው መኪናዎችን የተሻለ ማድረግ የምንችለው በሚለው ላይ ነው እና በዚህም አሁን ሶስት ስትራቴጂዎች ናቸው ብዙ መኪና ኢንዱስትሪዎች የሚከተሉት። እነዚህ መሪ የምንላቸው ፓዮኔር ቀዳሚዎቹ እንደ መርሴዴስ፣ እንደ ቢኤም ቢኤምደብሊዩ እንደ አውዲ፣ እንደ ፎልክስ ቫገን የሚከተሉት አንደኛው ዲጂታላይዜሽን ማለት ነው። ማለት መኪናዎቹ እርስ በርሳቸው ኢንፎርሜሽን ይቀያየራሉ። አንድ መኪና ብቻውን እርግጠኛ ቢሆን ምንም አይጠቅመውም። ከሌሎች መኪናዎች ጋርም ያንን መቀየር መቻል አለበት። ሁለተኛ ደረጃ ያለው የአውቶኖመስ ድራይቪንግ የሚባለው አውቅ ማለት ራሱን ችሎ የሚሄድ መኪና ማለት ነው፣ ያለ ሹፌር የሚሄድ መኪና ማለት ነው። እንደዚህ አይነት አሁን ብዙ በሙከራ ላይ ነው ያሉት። አሁን እንዲያውም የሚወጡት መኪናዎች ካየናቸው አንድ ቦታ ውስጥ ፓርክ ለማድረግ ከተፈለገ በጣም ጠባብ ከሆነ ሹፌሩ ከመኪናው ወጥቶ ስማርትፎኑን በመጠቀም ብቻ መኪናው ራሱ አዙሮ የሚገባበት ራሱ አዙሮ የሚወጣበት እንደዚህ አይነት ቴክኖሎጂዎች እየተፈጠሩ ነው። በነገራችን ላይ አንድ መኪና አዲስ ሞዴል እድሜው በአብዛኛው ሰባት አመት ስድስት ስምንት አመት ነው። ከዛ በኋላ ያ መኪና ሞዴል ይቀ ይቀየራል። አዲስ ሞዴል ይወጣል፣ እና በየሰባት አመቱ ነው በብዛት አዳዲስ መኪናዎች ሞዴላቸው የሚወጣው። በጀርመን የመኪና ኩባንያ በዓለም ዙሪያ በርካቶችን እንደሚያሳትፍ የገለጹልን ዶክተር ጸጋይ በመቀጠል የአውቶሞቢል ኢንዱስትሪ ለብዙ ሰራተኞች የስራ እድል የሚከፍት ነው። አንድ ሰባተኛው የስራ ስራ በቀጥታም ሆነ በተዘዋዋሪ በጀርመን መኪና ጋር የተገናኘ ነው፣ መኪና ኢንዱስትሪ ጋር በአጠቃላይ ወደ ሰባት መቶ ሀምሳ ሺህ የሚቆጠር የሰው ኃይል ተቀጥሮ ይሰራል ሌሎች ደግሞ በተዘዋወር የሚሰሩ የዛኑ ነው ያህል ቁጥር ያላቸው ሰራተኞች አሉ። አሁን ለምሳሌ እንደነ ቢኤም ደብሊዩ አይነት ካምፓኒዎችን ብንወስድ ወይም ሌሎቹንም ለእነሱ ብቻ የሚሰሩ ወደ ሶስት ሺህ አራት ሺህ የሚሆኑ ትንንሽ ካምፓኒዎች አሉ እና ግሎባል በሆነ ሁኔታ ነው የሚሰራው። የመኪናው መሪ ምናልባት የሚሰራው ቱርክ ውስጥ ሊሆን ይችላል። የመኪናው የመቀመጫ ቆዳ ደግሞ ከሆነ ግብጽ ውስጥ ሊሆን ይችላል። የተለያዩ ሀገሮች ነው እንግዲህ የሚሰራው። ያ ማለት ከጀርመንም አልፎ የተለያዩ ሀገራዎችም የስራ መስክ የሚፈጥር ነው እንግዲህ የመጀመሪያው የጀርመን መገለጫቸው ጥራታቸው በስራ ላይ የሚያደርጉት ላይ በከፍተኛ ጥራት ያንን አልፈው ነው መኪናዎቻቸው ስራዎቻቸው የሚፈጠሩት፣ እና መኪናዎቻቸው ናቸው በመጀመሪያ ደረጃ ጥራዎች ጥራታቸውን የሚገልጹት የእነሱንም ኢሜጅ ወደ ውጭ የሚያንጸባርቁት። አሁን ለምሳሌ ድሮ ጀርመን ሀገር አሁን ቶዮታ መኪናዎችን በብዛት እናያለን። ቶዮታ ወደ ጀርመን ማስገባት በጣም ከባድ ነበር። ምክንያቱም ቢኤም ደብሊው አውዲ እነ መርሴዲስ ባሉበት ሀገር እንዴት ተደርጎ መግባት ይችላል የሚባል ነበር። ግን ያንን ያስገቡት መጀመሪያ ወደ ገጠር አካባቢ በማስገባት ለግብርና ለሚሰሩ ሰዎች እዛ አካባቢ በርካሽ በመሸጥ ነበር ቶዮታን ማስገባት የተቻለው እና የጀርመን ጥራትን ለመስበር ወይም የጀርመን ጥራትን ለመፎካከር በጥራት ሳይሆን በሌላ አይነት በዋጋ በማሳነስ ወይም በሌላ አይነት ነገር ነው ተቀናቃኝ መፍጠር የተቻለው። እና ሀገራችንም ኢትዮጵያም የምናየው ነው ለመኪናዎች ያሉ ትርጉም ሙሽራ እንኳን ሲያገባ ሙዚቃው መርሴዲስን ይዞ መጣ ነው የሚባለው ቢኤምደብሊው የሚነዳ ሰው ወይም አውዲ የሚነዳ ሰው የመኪናው ቫሊዩ በጣም ትልቅ ነው። መኪናዎቹም ረጅም እድሜ ያላቸው፣ መኪናዎቹም ጠንካሮች ናቸው። በዛኑ መጠን ደግሞ የእነሱን የመጠገኛው ዋጋም ከፍ ያለ ነው። በእኛ እድሜ የጀርመንን መኪና ማሽከርከር የንግስና ያህል ነበር ያሉን አቶ ታደለ ይድነቃቸው። በዚህ ጉዳይ ላይ አንድ የጀርመን ተመራማሪ ነበር ኢትዮጵያ መጥቶ የሚያጠና እሱ አንዳንድ ፎቶዎች ሰዎች ይዞ አይቻለሁኝ እና ምንድን ነው የመጀመሪያ ይመስለኛል ቤንዝ ትመስለኛለች። አርኖልድ ሆንዝ ይዞ የመጣው ከዛ በኋላ በጣም በጣም በግልጽ የጀርመን መኪኖችን የሚያሳይ ፎቶ ያለው በሺ ዘጠኝ መቶ ሰላሳዎቹ ነው ዲዝል የመርሴዲስ ቤንዝ መኪኖች በብዛት ነበሩ ዲዝል የሚል ያላቸው ከቤንዝ አርማ ጋር እና በእኛ እድሜ እንግዲህ የንግስና አህል ነው፣ የጀርመን መኪና ማግኘት። ማንኛውም ወጣት ህልም በዛ ዘመን ሜርሴዲስ ወይ ቢኤምደብሊው መያዝ ነበር። ከዛ በተረፈ እንግዲህ አብዛኛው ህዝብ አቅም ውስጥ ስላልሆኑ የጀርመን ዕቃ እንደምታውቂው በጣም ውድ ነው። አብዛኛው ህዝብ ፊያት ነበር የሚይዘው ግን ቤተ መንግስቱም፣ ከፍተኛ ስልጣን ላይ ያሉ ሰዎችም፣ ከፍተኛ ንግድ ላይ ያሉ ሰዎችም እንደውም የደረጃ መግለጫ ሆኖ ይታይ የነበረው የጀርመን መኪና ነው። እስከ ዛሬም ድረስ ይሄ ስሜት ከኢትዮጵያ አእምሮ የወጣ አይመስለኝም። የጀርመን እቃ ሲባል በጣም የተከበረ ነው፣ ትልቅ ጥራት ያለው እቃ ተደርጎ ነው የሚወሰደው እና ዛሬም ሜርሴዲስንና ቢኤምደብሊዩን ማልም ያለ አይመስለኝም። እና ግን እንግዲህ ታሪኩ ጥሩ አነሳሽም የኢትዮጵያና የጀርመን መኪኖች ግንኙነት ከጀመረ መቶ ስምንት ዓመቱ መሆኑ ነው አሁን ነጋድራስን ይዞ ሲሄድ ሚስተር ሆልዝ በጣም ኢንትረስቲንግ የሆነ ኢትዮጵያ የነበረችበት ደረጃ በዛን ከጅቡቲ ወደ ጀርመን ከመሄድ ይልቅ ከአዲስ አበባ ጅቡቲ መሄድ በሚወስደው ቀንም በአድካሚነቱም በጣም ፈታኝ የነበረ ጉዞ የነበረበት ዘመን ነው። በዛ ጊዜ ባቡሮ አዲስ አበባ አልደረሰም እና አብዛኛው መንገድ በበቅሎ በሚኒልክ ትዕዛዝ ሀያ በቅሎ ተፈቅዶላቸው ጭነታቸውን ሁሉ በበቅሎ አስጭነው በአምስት ጠመንጃ በታጠቁ ዘበኞች እየተጠበቁ ወደ ሀያ አራት ቀን ፈጅቶባቸው ነው ወደ መርከብ የደረሱ። በመርከብ ግን አስራ አምስት ቀን እንደፈጀባቸው ነው በኋላ ያወቅኩት። እና በዛ ዘመን ነው እንግዲህ ጀርመን መኪና እና ኢትዮጵያ የተዋወቁት። ቢኤምደብሊው በመባል የሚታወቀው ግዙፉ የጀርመን የመኪና አምራች ኩባንያ የተመሠረተበትን መቶኛ ዓመት አስታከን በኢትዮጵያ የጀርመን መኪና በየትኛው ዘመን እንደገባ ያየንበትን መሰናዶ እዚህ ላይ ደመደምን። ስለ ዝግጅታችን ያላችሁን አስተያየት በአድራሻዎቻችን ላይ ላኩልን፣ አሊያም በፌስቡክ አድራሻዎቻችን አስተያየቶቻችሁን ጻፉልን። በዚሁ እንግዲህ በዕለቱ መሰናዶ ላይ ቃለመጠይቅ የሰጡንን በዶቸ በለስም እያመሰገንኩ የምሰናበተው አዜብ ታደሰነኝ። ጤና ይስጥልኝ።